ከማህበረሰብ <Sýmů> ለማህበረሰብ <Sýmys sp> <ÖLE> <Sýmys sp> ለሁለት ሳምንታት የእንቅስቃሴ ገደብ ጥላ የነበረችው ቪክቶሪያ ከዛሬ ጀምሮ ክልከላዎችን ያላላች ሲሆን አንድም በኮረና የተጠቃ ሰው ሳታስመዘግብ ውላለች። የቴካዌ አገልግሎት ሲሰጡ የቆዩ ሬስቶራንቶች ደንበኞቻቸውን ተቀብለው ማስተናገድ እንዲጀምሩ መፈቀዱ ደስተኛ እንዳደረጋቸው የሚገልጹት የአፍሪካ ኮቴጅ ባለቤት አቶ ለማ ባልቻ የሁለት ሳምንቱ ገደብ ከባድ ነበር ይላሉ። ማ ባልቻ ባላለው የአፍሪካን ኮቴጅ ሬስቶራንት ካፌ ባር ባለቤት ነኝ። ያለሁትም ሜልበርን ፍቱስክራይ ላይ ነው። ረጅም ጊዜ ጊዜ ኖቲስ አልነበረም። ወዲያው በሁለት ቀናት ስንዘጋው፣ ከዛ በኋላም የግድ ሎክዳውን ኮምፕሌን ሎክዳውን ስለነበረ እኛም ባለው መሰረት ቴካዊ ስንሰራ ቆይተናል። ግን ቴካዊ ስንሰራ ይህን ያህል የጎላ እንቅስቃሴ አልነበረም። ምክንያቱም ከነበረው የሎክዳውን መመዘኛዎች ውስጥ አንዱ እስከ አምስት ኪሎ ሜትር ርቀት ውስጥ መውጣት መንጓት አይቻልም። ከዛ ባሻገር ደግሞ እንደምታውቀው የኢትዮጵያ ምግብ እንደዚሁ እንደ ሌላው ምግብ ባይት የሚደረግ ስላልሆነ ተቆርቶ የሚጎረስ ስለሆነ ለተመጋቢ አመቻ አይደለም። በእርግጥ በእነሱም አንፈርድም። በዚህ ምክንያት ላይ ያው የመጡትን አሉንም ደንበኞቻችንን በተካዊ ስናገለግ ቆይተናል። ይች ሁለት ሳምንቷ ዝግ ከሌላው ጊዜ እንደውም ትክልሽ ከፋ ያለ ይመስላል። ምክንያቱም አንደኛ ሰው በብዛት በድንጋጤ ውስጥ የነበረበት ነው። ምክንያቱም የለም ከተባለ በኋላ እንደገና ሲመጣ ሰው ተዘናግጦ ነበረ። የሚወጣ ሰው በብዛትም ስላልነበረ በእርግጥ ስራ ላይ ተጽዕኖ አሳድሯል። ይህም ቢሆን እንግዲህ በወንጃማ ይደርጋል ጤና ስለሆነ ለጤና ቅድሚያ ሰተን ያለ ሁኔታ እንደ ሀገሬው ሆነናል። ሌላው ምንድን ነው በእርግጥ ዝግጅታችን በተመለከተ ይህን ዝግጅት በተመለከተ በስራ ወቅት በእርግጥ አንዳንድ ደመኞቻችን እናዘጋጅ ነበረ ቴካዌ ጠዋት ከአራት ሰዓት በዚህ ሀገር አቆጣ ማናው አስር ሰዓት በዚህ ሰዓት አቆጣጠርና እስከ አምስት ሰዓት ከሰዓት በኋላ ድረስ ሰርቪስ ሰርተን ቆይተናል። በዛም እርግጥ ትንሽ እንቅስቃሴዎች ነበሩ ለደንበኞቻችን፣ ግን ከዛ ውጭ በጣም ብዙ የሆኑ ድሮ እንደምናስተናግደው ደንበኞቻችንን ማግኘት አልቻለም። ከዛ ውጭ አሁን እንደተመለሳችሁ ለምትለኝ ጉዳይ ያው እንደሚደረገው እንግዲህ ትላንትናም ትላንትና ወዲያም ያው አንዳንድ መደረግ የሚገባቸውን ነገሮችን በጽዳት በተመለከተ ስናስ ስንዘጋጅ ቆይተናል። ከዛ ውጭ እንግዲህ አሁን የፈቀዱልን ደግሞ ካለን የተጠቃሚ ብዛት ግማሹን ፐርሰንት ብቻ እንድንጠቀም ለምሳሌ ያለ ሀያ ወንበር ወይም ሀያ ፓትሮን ያለው ሰው ሊያስተናግድ የሚችለው አስር ሰው ብቻ ስለሆነ በዛ መሰረት እንግዲህ ዛሬ ዝግጅት አድርገን እየጠበቅን ነው። እንግዲህ ከእግዚአብሔር ጋር የሚደረገው ነገር ማየት ነው። እንግዲህ ትልቁ ነገር እንዳልኩ ቅድም ጤናው ስለሆነ ብዙ ጊዜ ሁላችን ትኩረት የሚገባ ምንድን ነው ጤና ላይ ስለሆነ ራሳችን በዚህ ጉዳይ መጠበቁና ከዚህ ቀሳፊ በሽታ ሁላችሁም እግዚአብሔር ጠብቀን እላለሁ በጣም አመሰግናለሁ ያለፉትን ሁለት ሳምንታት በአስቸጋሪ ሁኔታ ውስጥ እንዳሳለፉ የሚገልጸው የኒያላ አፍሪካ ባለቤት ኤርሚያስ ወንድሙ ከዚህ በፊት ተጥሎ በነበረው ገደብ መንግስት እገዛ እንዳደረገላቸው ሁሉ አሁንም እየጠበቁ መሆናቸውን ከዛሬ ጀምሮ ሬስቶራንታቸው ውስጥ ለመስተናገድ ደንበኞች ቦታ ማስያዛቸውን እነሱም ዝግጅት እንዳደረጉ ይገልጻል ኤርሚያስ ወንድሙ እባላለሁ የኒያላ አፍሪካ ሬስቶራንት ብራንስዊክ ስትሪት ፊትስሮ የሚገኝ ባለቤት ነኝ። ከናይንቲን ኤቲ ሰቨን ጀምሮ የመጀመሪያው የኢትዮጵያ እና የአፍሪካ ሬስቶራንት መስራቾች ነን። ላስት ቱ ዊክስ የነበረው ሎክዳውን በጣም አፌክት አድርጎ ነበር ኢኮኖሚካሊም ሆነ ሳይኮሎጂካሊ ራሱ ኢቨን ቴካወይ ራሱ ብዙም ኦርደርም አልነበረም። አንዳንዴ በጣም አስቸጋሪ ሁኔታ ላይ እንደነበርን እና አሁን እንደገና ለመከፈት በዛሬ እንግዲህ እየተዘገጃጀን ያለ ነው። ግን ያው እንዳልኩ ፋይናንሻሊ ሆነ ሳይኮሎጂካሊ አይ ቲንክ እኔም ብቻ ሳይሆን አብዛኛዎቹን ቢዝነሶች በጣም እንትን አፌክት እንዳደረገ ነው የሚሰማኝ። ያው ቴካዌም እኛ ዳይኒን ሬስቶራንት ስለሆንን የቴካዌ ህን ያህል የምታገኝበትም እንትን አልነበረም። ግን ያው ጀስት ቤቱን እንዳይዘጋ በማለት ያው እየቀጠልን እዚህ ደርሰናል። የሀገር መንግስት ጥሩ ነው ያለው ባለፈውም ረዥም በነበረው ሎክዳውን በነበረበት ጊዜ በሰጡን ግራንቶች እና ጆብ ኪፐሮች መወጣት ችለናል እንጂ ያለበለዚያ መወጣት ማንችልም ነበር። አሁንም ያው ፋይናንሻል ሰፖርት እንደሚሰጡን እንትን ብለው ያው እየጠበቅን ነው። ያው አሁን ስለምንከፍት ደግሞ ኦሬዲ ቡኪንጎች እየመጡ ነው ለዊኬንድ ዊች እዝ ጉድ ጥሩ ነው መከፈቱ እንግዲህ ሆፕፉሊ ተመልሶ አይዘጋም ብለን እንጠብቃለን። ግን እንደገና ደግሞ እንደዚህ አይነት ሁኔታ ከተፈጠረ የኛ ብቻ ሳይሆን የሌሎችም ብዙ ቢዝነሶች እየዘጉ ነው ያሉት እና በጣም አስቸጋሪ ሁኔታ ነው ቢዝነስ ስራን ለማድረግ ያለንበት ሁኔታ። በኮሮና የተነሳ ሁሉ ነገር እንደ አዲስ መጀመር አለብህ። ሾፒንግ ማስተካከል አለብህ። ኦርደሮች ቀደም ብለህ መስጠት አለብህ። ሁሉ ነገር በአንድ ሄደ የምታገኘው እንትን አይደለም እንደ ቤት ሳይሆን የቢዝነስ ሲሆን ሾፒንጉም እንትኑም ስለሚበዛ እንትኑ ያው እንግዲህ ኦልሞስት ሬዲ ነን። ያው ቡኪንጎችም እየመጡ ነው። ዛሬም እስካሁን ድረስ ጥሩ ቡኪንጎች አሉን። ሰውም ራሱ አይ ቲንክ ቤት መቀመጡና ያለው ሪስትሪክሽን እንትንክ ስላለው የመውጣት እንትኑም ስላለው ጥሩ ጥሩ ይመስላል እንግዲህ በዚህ ይቀጥልልን እንጂ። ያው በዝግጅቱ በኩል ተዘጋጅተናል። ስታፎቹም ሬዲ ናቸው። ካስተመሮቹም ለመምጣት ላይ ቡኪንግ አድርገው ስለሆነ እንግዲህ እየተዘጋጀን እየጠበቅን ነው። ሁለቱንም ሳምንት ከፍተን ነበር። ቴካዊ ፈልጎ የሚመጣ ሰው አልነበረም የምትለው የጨርጨር ሬስቶራንት ባለቤት ፈትለ ወርቅ ግርማ፣ ለሁለት ሳምንታት ተራድቀን ከነበርነው ደንበኞቻችን ጋር ዛሬ እንገናኛለን፣ ጥሩ ዝግጅትም አድርገናል ስትል ትገልጻለች። ፈትለ ወርቅ ይባላለው ፍስክሬ አካባቢ ነው። የጨርጨር ሬስቶራንት ባለቤት ነኝ። ጨርጨር ሬስቶራንት የሚገኘው እዛው ፍስክሬ አይቪንግ ስትሬት ናይንስትሪ አይቪንግ ስትሬት ላይ ነው። እና በዚህ ባለፈው ሁለት ሳምንታት በሎክዳውኑ እኔ እንጃ እኔ በጣም ከበፊቱ የባሰ ነበረ። እና እንዲሁ ቴካወይ ይባላል እንጂ ምንም አይነት ምክንያቱም ያንን የጎዳው ምንድን ነው፣ በሎክዳውኑ በዚህ በአምስቱ ኪሎ ሜትር ምክንያት በጣም ብዙ ሰው አይመጣም፣ የተወሰነ ግድብ ስላለው ምንም አይነት እንቅስቃሴ አልነበረም። ስለ እውነት ከሆነ ምንም እንቅስቃሴ አልነበረም። እና በጣም ጥሩ ነው ብዬ ልናገር አልችልም። እንሰራ ነበረ በሳምንት ሳምንቱ ሙሉ እንሰራ ነበረ፣ ግን ምንም አይነት ስራ አልነበረም። እንዲህ ጀስት እንዳይዘጋ ነው እንጂ የምንመላለሰው ምንም አይነት ስራ አልነበረም። በጣም በጣም ከምር በላይ የቀዘቀዘ ነበረ ስራው ለሁለት ሳምንት የተራራቅ ነው ደንበኞቻችን በሙሉ ምግባችን ቡናችንም የናፈቁት ደንበኞቻችን በሙሉ በእርግጠኝነት ዛሬ ይመጣሉ ብለን እናስባለን። በመከፈቱ ደግሞ በጣም ደስ ብሎናል። እኛም በጥሩ ዝግጅት እየጠበቅን ደንበኞቻችን ለማስተናገድ እየጠበቅን ነው። እንግዲህ ያው እንግዲህ እግዚአብሔር ደግሞ ይረዳናል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።